የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ ከዚህ ካለንበት ዩናይትድ ስቴትስ እንነሳና በኬንያ በኩል ወደ ኢትዮጵያ እናመራለን። በነገው ዕለት የምስጋና በዓል ወይም ታንክስጊቪንግ በዩናይትድ ስቴትስ በሰፊው ይከበራል። ፕሬዚዳንት ባራክ ኦባማም በዓሉን ተንተርሰው በሙያቸው በጎ ነገሮችን ላበረከቱ አሜሪካውያን የፕሬዝዳንታዊ ሜዳሊያ ሽልማት ሰጥተዋል። ፕሬዚዳንቱ እነዚህ አሜሪካውያን ለእርሳቸው በግላቸው በሰፊው ደግሞ ለአሜሪካውያን ያበረከቷቸውን አርአያነት ሲገልጹ ነው የሰማ ነው። ኢትዮጵያን ከሚመለከተው ሽልማት ብንጀምር ከተሸላሚዎቹ ቢልና መልንዳ ጌትስ ሳሉበት በተለያዩ የአፍሪካ ሀገሮች የሕብረተሰብ ጤናና ምጣኔ ላይ እየሰሩ እየሰሩ የሚገኙ አሜሪካውያን ናቸው። እነ ማይክል ጆርዳን፣ ሮበርት ዴኒሮ፣ ዳያኖሮስ እንደዚሁም ደግሞ ኤሌን ዲጀነረስ ሳሉበት፣ ዝርዝሩን ይዘናል። በቨርጂኒያ ግዛት ኢትዮጵያውያን በማህበረሰባቸው መረዳጃ ማህበር ተሰባስበው የምስጋና ቀንን አክብረዋል። በኬንያ ደግሞ የሚኖሩ ኢትዮጵያውያን ስደተኞች ወደ ሌላ የስደተኞች መጠለያ ጣቢያ እንደሚዘዋወሩ ከኬንያ መንግስት እንደተገለጸላቸውና በአሁኑ ወቅት ኑሯቸው በእንጥልጥል ላይ እንዳለ ያስረዳሉ። ዛሬ በሞምባሳ በጠረፍ ከተማዋ የኢትዮጵያና የኬንያ መንግስት አባላት የድንበር አስተዳደር ጉባኤያቸውን አካሂደዋል። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲን አነጋግረናል። በኢትዮጵያ ደረጃ ህገወጥ የሰዎችን ዝውውር ከምንጩ ለማድረግ በአገር ቤት የሚሰሩ ስራዎች አሉ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ የአድማጮች አጠርላሉ የምሽቱ ዜናዎች፣ ጽዮን ግርማ ነኝ። ከዩኒቨርሲቲ የሚያገኘው ልምድ ከእለት ተዕለት የቤት ስራ ወይም ከንባብ አሊያም ከፈተና የበለጠ መሆኑን ኬንያውያን የኮሌጅ ተማሪዎች ተናገሩ። አንድ የኬንያ የተማሪዎች አመራር ቡድን ናይሮቢ ውስጥ ባካሄደው ስብሰባ አመጽን፣ አክራሪነትና የተቀዳጁ ወንጀሎችን ጨምሮ የኮሌጅ ተማሪዎች ስለሚያጋጥሟቸው ፈተናዎች መወያየቱ ተሰምቷል። አንድ ሰው አክራሪ ለመሆን የግድ ማበድ የለበትም፣ ልክ እንደኛ ያለ ማንም ሰው አክራሪ ሊሆን ይችላል ስትል ንግግሯን የጀመረችው የኬንያ ብሔራዊ አንድነትና ሕብረት አባል የሆነችው ሊንዳ ኦቼለች መማር ወይም ንጹህ መልበስ ከአክራሪነት እንደማያድንም አክላ ተናግራለች። ሊንዳ ይህንን ንግግር ያደረገችው ወደ ስልሳ ለሚሆኑ የዩኒቨርሲቲ አመራር አባሎች ሲሆን በኬንያው ናይሮቢ ዩኒቨርሲቲ ውስጥ አክራሪነትን በተመለከተ በተሰጠ ሴሚናር መሆኑም ታውቋል። አክራሪነት በተለይ በወጣቱ ሕይወት ውስጥ የሚከሰተው ከተስፋ መቁረጥ ጋር በተያያዘ እንደሆነም ሌላው ተናጋሪ አመልክቷል። ዶናልድ ትራምፕ ኒኪ ሃይሊን የተመድ አምባሳደር አድርገው ይሰይማሉ ተብሎ ይጠበቃል። የዩናይትድ ስቴትስ ተመራጭ ፕሬዚዳንት የደቡብ ካሮላይናዋን ኒኪ ሃይሊን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር አድርገው እንደሚሰይሙ ተገልጿል። ከህንድ ስድስተኛ ቤተሰብ የተወለዱት የአርባ አራት አመቷን ኒኪ በአሁኑ ወቅት ሁለተኛው የገዥነት ዘመናቸው ላይ ሲሆኑ ከዚህ ቀደም ምንም አይነት የውጭ ፖሊሲ ልምድ እንደሌላቸው ታውቋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለሀያ አንድ ሰዎች ፕሬዚዳንሻል ሜዳል ኦፍ ፍሪደም ፕሬዚዳንታዊ የነጻነት ሜዳሊያ ሸለሙ። ይህ የትላንቱ ሽልማት ሚስተር ኦባማ የሀገሪቱን ከፍተኛ ለሲቪሎች የሚሰጥ ሽልማት ለመጨረሻ ጊዜ መስጠታቸው ነው። ፕሬዚዳንት ባራክ ኦባማ የነጻነት ሜዳሊያው አሜሪካ ውስጥ ማንኛውም ሰው ሀገሪቱን የተሻለች እንድትሆን ለመርዳት ይችላል የሚለውን እምነታችንን የምናከብርበት ነው ብለዋል። ከተሸላሚዎቹ መካከል በሲ በሲኒማ፣ በሙዚቃና፣ በኪነ ጥበብ ዓለም፣ በስፖርት፣ በሳይንስና የበጎ አድራጎት ስራዎች ላይ የተሰማሩ ይገኙበታል። የማይክሮሶፍት ኩባንያው መስራችና ባለቤት ቢል ጌትስና ባለቤታቸው ሚሊንዳ ጌትስ በጎ አድራጎት ድርጅታቸው የጤና ጥበቃ ለደህንነትና ለረሃብ ማስወገጃ እንቅስቃሴዎች 36 ቢሊዮን ዶላር ለግሰዋል። ስለ ማህበራዊ ፍትህ እውነቱን በመናገር ስሙ የተጠራው ታዋቂው የቅርጫት ኳስ ኮከብ ካሪም አብዱል ጀባር አንዱ ነው። በአካላዊ በአእምሯዊ ና በመንፈሳዊ መልኩ ካሪም መሰል የለሽ ነው። እጅግ መሰረታዊ የሆኑ መብቶችን ብቻ ሳይሆን ታላላቅ የወደፊት ተስፋዎቻችን ላይ ብርሃን የሚፈነጥቅ አሜሪካዊ ነው ተብሎለታል። ሚስተር ኦባማ ለነ ቶም ሃንክስ፣ ሮበርት ዲሬኖ፣ ሮበርት ረ ድፈልድ ና ሲሲሊ ታይሰን ለመሳሰሉ ስመጥር ተዋናዮችም ታላቁን የነፃነት ክብር ኒሻን አበርክተዋል። አድማጮች ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜር እና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ በነገ ው ዕለት የምስጋና በዓል ወይም ታንክስጊቪንግ በዩናይትድ ስቴትስ ይከበራል ፕሬዚዳንት ባራክ ኦባማም በዓሉን ተንተርሰው በሙያቸው በጎ ነገሮችን ላበረከቱ አሜሪካውያን የፕሬዝዳንታዊ ሜዳሊያ ሽልማት ሰጥተዋል እዚህ ይሄን ሽልማት በማስመልከት የጋቢና ዲጄ ዲጄ ፋትሱ ይገኛል እንግዲህ በሙዚቃ በኪነ ጥበብ እንደዚሁም ደግሞ በሳይንስ በጥናት በተለያዩ በስዕሎችም በሙያቸው በርካታ አራያነት የሚገባቸው ስራዎችን የሰሩ ሲቪሎችን ነው ሽልማት የሰጡት። ዲጄ ፋቱዝ ይገኛል። ዲጄ፣ እነማን ተሸለሙ? አስቀድመን ጥቂቱን ነግረናቸዋል። አዎ፣ እንግዲህ ከሚታወቁት መካከል እነ ቢልጌትስ፣ ቢልጌትስ እና ሜሊንዳ ጌትስ ፋውንዴሽን ናቸው። በቅድም እንዳልከው እነሱ ኢትዮጵያ ውስጥ፣ አፍሪካ ውስጥ በተለይ ሕጻናት የእናቶች ጤና ላይ በስፋት ይሰራሉ ይሰራሉ። እስኪ ድምጽ እንስማ። They have transformed countless lives with their generosity and innovation. Bill and Melinda Gates continue to inspire us with their impatient optimism that together we can remake the world as it should be. Yeah. እውነት ነው። እነሱ ተሸልመዋል። በስፖርት ደግሞ ስንመጣ እንግዲህ ሁለት በጣም የታወቁ የባስኬትቦል ተጫዋቾች ተሸልመዋል። የመጀመሪያው እንግዲህ ካሪም አብዱል ጀባር ይሰኛል። በሎስ አንጀለስ ሌከርስ ውስጥ ለአምስት ዓመታት ያህል ተጫውቶ አምስት ቻምፒዮንሽፕ ዋንጫዎችን አሸንፏል። ከዛ በፊት ደግሞ ሚልዋኪ ባክስ ጋም እንደዚሁ ያሸነፈ፣ በኮሌጅ ጊዜው ከዩሲኤልኤ ጋር ሶስት ጊዜ ያሸነፈ፣ ከዛም ውጭ ደግሞ በማህበራዊ ጉዳዮች ላይ ወጥቶ በመናገር በጣም የሚታወቅ ስፖርተኛ ነው። ከሱ ጋር ጎን ለጎን ደግሞ እንግዲህ ዓለም ሁሉ የሚያውቀው የሚያደንቀው የቺካጎ ቡልስ ከዛም በኋላ ደግሞ የዋሽንግተን ዊዘርድ ተጫዋች ባስኬት ተጫዋች እንግዲህ በዝናው የሚታወቅ በልበስሙ ጫማ የሚታወቀው ማይክል ጆርዳን ነው የተሸለመው። እንደውም ፕሬዚዳንት ኦባማ ቀልዶ ነበር። ማይክል ጆርዳንን በልብስ ወይም በጫማ ብቻ ለምታውቁት እና በብዙ ነገር የሚታወቅ ሰው ነው ብለዋል። ስለ ማይክል ጆርዳን ስ ነው He's more than just a logo, more than just an internet meme. Michael Jordan has a name that's become a synonym for excellence. his wagging tongue and high flying dunks redefined the game <laughs> making him a global superstar whose impact transcended basketball and shaped our nation's broader culture from the courts in wilmington ka michael jordan engli wichi betam ani yene betam kemma kemma denkacho na kemma kebracho tawoch megakel engli ye film actor robert de niro igeñibata robert de niro engli be american actor ye film industries betam tilik sifra yallo actor na kan the godfather part 2 jemru

from The Godfather Part 2 and The Deer Hunter to Midnight Run and Heat his work is legendary for its range and depth Robert ሙዚቀኞች እንግዲህ ከተሸለሙት መካከል በጣም በአሜሪካን ሀገር በሮክ እንሮል ሙዚቃ ውስጥ የታወቀ ነው። ዘ ቦስ ይሉታል፣ ወይም ዘ ቦስ ይሉታል፣ በጣም ይታወቃል። ብሩስ ስፕሪንግተን ተሸልሟል። ከዛ ውጭ ደግሞ ለሀምሳ ዓመታት ያህል በሙዚቃ ኢንዱስትሪ ውስጥ ያቀነቀነች የሶል ሙዚቀኛ ናት። ዳያና ሮዝም አግኝታለች። ዳና ሮዝ እንዲያውም በ እንባ በእንባ ሆና ነበር። ብዙዎቹ ሲተናነቃቸው ነበር። ኤለን ዲጀነረስም እንደዚሁ በቴሌቪዥን የምትታወቀው የቴሌቪዥን አቅራቢ እንደዚሁ በጣም እንባቸውን ለመቆጣጠር አቅቷቸው ታይተዋል። በጣም ደስ የሚል ጊዜ ነበር። አዎ። ከዚህም ውጪ እንግዲህ በጎ አድራጊዎችም ተሸልመዋል። አንድ አርቲቴክስ ተሸልመዋል። ዲዛይነር ተሸልመዋል። የቲቪ እና የሬዲዮ ጋዜጠኞችም ተሸልመዋል ተሸልመዋል። ሀ አንድ ናቸው በአጠቃላይ ሙዚቃ ጋብዘን እናንውጣ። ታዲያ እንግዲህ ያዘጋጀናቸው ሙዚቃ እንግዲህ ያው ብሩስ ስፕሪንግተንን ቦን ቱራን የተሰኘ ሙዚቃ አዘጋጅተናል። ቦርን ቱራን ብሩስ ስፕሪንግተን ኢትዮጵያ ነው እንዲያ ዜሞ ያስብላል። ግን ይህን ሙዚቃ በጣም ቦን ኢን ዩኤስ የሚባልም በጣም የሚታወቅ ሙዚቃ አለው። ይህ ቦን ቱራንን ያገኘ ነው። ላይቡ ነው የምንጋብዛቸው እንግዲህ፣ እስኪ ያድምጡት። of glory and suicide machines Sprung from cages on Highway 9 Home wheel fuel injected i stepping out over the line Baby, this town rips the bones from your back It's a death trap It's a suicide rap I wanna get out while I'm still young Those tramps like us, baby we were born to run. Well, Wendy, let me in. I wanna be your friend. I wanna guard your dreams and visions. Just wrap your legs around these velvet rims. Strap your hands across my engine And together we could break this trap We'll run till we drop And baby, you'll we'll never go back Walk with me out on the wire Girl, I'm just a scared and lonely rider And I gotta know how it feels I wanna know if love is wild, I wanna know if love is real Beyond the palace, Emmy power drones scream down the Boulevard, a girl's calling her hair in rear view mirror. The boys try to look so high. The amusement park rises bold and stark. Kids are huddled on the beach in the mist Well, I wanna die with you, Wendy On the streets tonight In an everlasting kiss Well, I hide there ain't no place left to hide and together we could live with the sadness i love you with all the madness in my soul someday baby i don't know when we're gonna get to that place that we tramps like us baby we አሜሪካውያን ታንክስጊቪንግ በመባል የሚታወቀውን የምስጋና ዕለት በሚያከብሩበት በያዝነው ሳምንት አንድ የአካባቢ ቡድን በጎ ፈቃደኞችና የማህበረሰቡ አባላት ተሰባስበው ከአዲስ ስደተኞች ጎረቤቶቻቸው ጋር ሆነው ልዩ የምስጋና እራት እንዲቋደሱ እያደረገ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ ኤልዛቤት ቸርኖፍ ያጠናቀረችውን ዘገባ አዳነች ፍሳሀ ታቀርበዋለች። ይህ የተለመደው አይነት የታንክስጊቪንግ ወይም የምስጋና ዕለት አከባበር አይደለም። ይሁንና በቨርጂኒያ ክፍለ ግዛት በሚገኘው አርሊንግተን አውራጃ የአሜሪካን በዓል ወዳጆችና ቤተሰቦች ከአዲስ መጥ ስደተኛ ጎረቤቶቻቸው ጋር ለእራት ተሰባስበው የአሜሪካን በዓል እያከበሩ ነው። ቅድስት ተስፋዬ ወደ ዩናይትድ ስቴትስ የመጣችው ስደተኞች ስራ፣ የትምህርት ዕድልና መኖሪያ ቤት እንዲያገኙ የሚያደርገው የኢትዮጵያ የልማት ካውንስል በኩል ነው። ከስደተኞች ጋር መስራት በጣም ነው የሚያስደስተኝ። ዛሬ ማታ የሚደረገው የምስጋና ቀን እራት አዲሶችን ስደተኞች ለመቀበል ነው። አንዳንዶቹ ባለፈው ወር የገቡ ናቸው። የዚህ የምስጋና ቀን ዝግጅት ዓላማ አሜሪካኖቹ እንደሚያደርጉት ተሰባስበን እራት እንበላለን፣ አንዳችን ለአንዳችን ፍቅር እንሰጣጣለን። ይመስለኝ ይህ አምስተኛና ስድስተኛ ጊዜ የተሳተፍኩበት ስነ ስርዓት ነው። ቻንድራ የተባለችው ደግሞ ከሽሪላንካ የመጣች ስደተኛ ነች። በጣም ደስ ይላል። ብዙ ሰዎችን ከተለያዩ ሀገር የመጡ ዜጎችን እያየው ነው። የተለያየ አይነት የምግብ አይነትም እየተመለከትኩ ነው። በእራት ግብዣው ላይ የፖለቲካ ጭቅጭቅ አይኖርም። ሰዎች ተሰባስበው የሚደሰቱበት ጊዜ ይሆናል። ሳራ ዙሎ የተባሉ የኢትዮጵያው የልማት ካውንስል ሰራተኛ ሰዎች ለምግብ ሲሰባሰቡ ከሚያለያያቸው ይልቅ የሚያቀራርባቸው እንደሚበዛ ይረዳሉ ብለዋል። የኢትዮጵያ የልማት ካውንስል ከ30 ዓመታት በላይ እንዲዘልቅ ያደረገው ልዩነቶችን አቅፎ የመቀበሉ ጉዳይ ነው ብለዋል ዳይሬክተሩ ዶክተር ፀሐይ የተፈራ ሮል የእኛ ጥረት በስደት ህይወት ላይ ከጎናቸው ሰው መኖሩን እና ስደተኞቹ ከአዲሱ ህብረተሰብ ጋር የመተዋወቂያ መንገድ እንዲሆንላቸው ነው። ይህ የአሜሪካኖቹ የምስጋና ቀን ደግሞ አንዱ የማቀራረቢያ መንገድ ነው። እነዚህ ቤተሰቦች አንድ ላይ ሆነው በአሜሪካው ባህል ምግብ ይቋደሳሉ። ተከታዩ ዘገባችን ደግሞ ያው ስደተኞችን ይመለከታል ግን በከፋ ሁኔታ ላይ ያሉ ናቸው። በዓለም ትልቁ የሆነው የዳዳቤ ስደተኞች መጠለያ ጣቢያ የሚኖሩ ኢትዮጵያውያን ወደ ሌላ የስደተኞች ጣቢያ እንደሚዘዋወሩ ከኬንያ መንግስት እንደተገለጸላቸው ይታወሳል። በአሁኑ ወቅት ኑሯቸው በእንጥልጥል ላይ መቆየቱን በዚህ ሳምንት ለአሜሪካ ድምጽ ሬዲዮ ሲያስረዱ ነው የቆዩት። በዳዳብ ከሚኖሩ ወደ 300 ሺህ ስደተኞች ወደ 120 የሚቆጠሩ ኢትዮጵያውያንም ይገኛሉ። በተለይ ሶማሊያውያን ስደተኞች ወደ የሀገራቸው እንዲመለሱ የኬንያ መንግስት ውሳኔ ያሳለፈ ቢሆንም ተፈጻሚነቱ ለስድስት ወራት መራዘሙም ተዘግቧል። በተከታዩ ዘገባችን እንግዲህ የሁለቱን ድንበር የሁለቱን ሀገሮች ድንበር ግንኙነት እንገመግማለን። ዛሬ በሞምባሳ ኢትዮጵያና ኬንያ የድንበር አስተዳደር ጉባኤያቸውን አካሂደዋል። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲን አነጋግረናል። ዳዳቤ ስደተኞች መጠለያ ጣቢያ በአሁኑ ወቅት ወደ 300 ሺህ የሚጠጉ ስደተኞችን ሲያስጠልል፣ ከነዚህ መካከል 12 ሺህ የሚሆኑት ኢትዮጵያውያን መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር መዝግበዋል። በዳዳብ በሚገኙ የአምባሳደር ዲና ሙፍቲ ድምፅ እንደደረሰን የምናመጣው ይሆናል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የዳዳብ የስደተኞች መጠለያ ጣቢያ አስቀድመን ስንገልጽላችሁ እንደነበረው በርካታ ኢትዮጵያውያን የሚኖሩበት ነው። ሶማሊያውያንም ይኖራሉ። ከሌሎች አፍሪካ ሀገሮችም የመጡ ሰዎች ያሉበት ነው። የኢትዮጵያና የኬንያ መንግስት መንግስታት በዛሬ ዕለት በሞምባሳ ጉባኤ አካሄደዋል የድንበር ጉባኤያቸውን። ይህንን አስመልክቶ ሁለቱ ሀገሮች የተወያዩበትን ጉዳይ አምባሳደር ዲና ሙፍቲን ጠይቀናል። ይሄኛው ስብሰባ 31ኛው የኢትዮጵያና የኬንያ የጠረፍ አስተዳዳሪዎች እና ኮሚሽነሮች ስብሰባ ነው። በሁለቱ ሀገሮች ረዥም ግንኙነት ውስጥ አሁን 31 ጊዜ 31ኛው ይሄ ነው ማለት ነው። በዚህ ስብሰባ ላይ ንግግር የሚደረግባቸው ጉዳዮች በርካታ ናቸው። ሲጀመር የስብሰባ ተሳታፊዎች ከተለያዩ መስሪያ ቤቶች የሚመጡ ናቸው። ከውጭ ጉዳይ፣ ከሀገር አስተዳደር፣ ከግብርና፣ ከጠረፍ አስተዳዳሪዎች እና ከመሳሰሉት በርካታ ሀገር አቀፍና ክልላዊ ተቋሞች የሚመጡ ናቸው። የሚነሱ አጀንዳዎች በርካታዎች ናቸው። የስብሰባ ተሳታፊዎች በርካታዎች ናቸው። በሁለት ቡድን ተከፍሎ ነው ውይይት የሚያደርጉት በድንበር ክለላ ላይ ውይይት ይደረጋል። በኢሚግሬሽንና በሁመን ትራፊኪንግ የምንለው የሰው ህገወጥ ወይ ዝውውር ላይ ውይይት ይካሄዳል። በጠረፍ ደህንነት ላይ ሌሎችም፣ ለምሳሌ የጠረፍ ንግድ፣ የቀረጥ ጉዳይ፣ የጤና ጉዳይ፣ የግብርና ጉዳይ፣ የትምህርትና የመሳሰሉት ነገሮች ላይ ስብሰባ ውይይት ይካሄዳል እና የሚተላለፉ ውሳኔዎች ደግሞ በሁለቱም ወገኖች ተግባራዊ ይደረጋሉ። ሲጠቃለል ለሁለቱ ሀገሮች ግንኙነት ይሄ ከፍተኛ አስተዋጽኦ ያደርጋል ማለት ነው። በጉባኤው የኬንያ መንግስት የካቢኔ ጸሐፊ በፍጥነት ስምምነቶችን በተለይ የድንበር ስምምነቶችን ተፈጻሚ ለማድረግ ሁለቱ ሀገሮች እንዲሰሩ ማሳሰባቸውም ተዘግቧል። ሁለቱ ሀገሮች ያፈጻጸም ችግር አለባቸው ወይ በሚል አምባሳደር ዲና ሙፍቲን ጠይቀናል። በሁለቱ ሀገሮች መካከል በእስካሁኑ ረዥም ግንኙነት ውስጥ ከስልሳ በላይ የተለያዩት ትብብር ስምምነቶች ተፈራርመናል። እነዚህ ትብብር ስምምነቶች በኢኮኖሚ፣ በጸጥታ፣ በፖለቲካ፣ በማህበራዊ ዘርፍ ወዘተ የተካሄዱ ስምምነቶች ናቸው። በእነዚህ ስምምነቶችን ተግባራዊ ለማድረግ በተለያዩ ደረጃዎች እንቅስቃሴዎች ተደርጓል። የተወሰኑቱ ተግባራዊ ይሆናል። ያልተተገበሩና በሂደት ላይ ያሉም አሉ እና ይህንን ለማስገንዘብ ነው የሚኒስትሩ የተፈራረምናቸውን ነገሮች ተግባራዊ ማድረጉ ላይ ጠንክረን እንስራ፣ በዚህ ላይ እንዴት እንደምንሄድበት እኒህ የሚል ነገር ያቀረቡት በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ ናቸው። ኢትዮጵያና ኬንያ በርካታ ስደተኞች የሚመነጩባቸው በተለይ ኢትዮጵያ የሚሰደዱባቸውና የሚተላለፉባቸው ሀገሮች ናቸው። ሕገወጥ የሰዎች ዝውውርን አስመልክቶ በጉባኤው ስለተወያዩት አስረድተዋል። ህገወጥ የሰዎች ዝውውር የሪጂኑ በአጠቃላይ አፍሪካ ሀገር ችግር ነው። ብዙዎቹ የአፍሪካ ሀገሮች የዚህ የዝውውሩ መነሻ ናቸው። አንዳንዶቹ ደግሞ መዳረሻ ናቸው። አንዳንዶቹ ደግሞ መተላለፊያ ናቸው። በዚህ መሰረት ኬንያ የዚህ ህገወጥ የሰዎች ዝውውር መነሻም መተላለፊያም አንዳንዴ መዳረሻ መሆኗ ትሰራለች። በዋናነት ግን መተላለፊያ ናት። ስለዚህ በዚህም ረገድ ከኬንያ የተለያዩ አካላት ጋር በተለይ ጉዳዩ ከሚመለከታቸው ወገኖች ጋር በትብብር እየሰራነን ህገወጥ የሰዎችን ዝውውር ለመግታት በህጋዊና በጸጥታ ረገድ የሚደረጉ እንቅስቃሴዎች አሉ። ይህ እንደተጠበቀ ሆነ በኢትዮጵያ ደረጃ ህገወጥ የሰዎችን ዝውውር ከምንጩ ለማድረግ በአገር ቤት የሚሰሩ ስራዎች አሉ እና እነዚህ ስራዎች ናቸው እየተካሄዱ ያሉት። እናመሰግናለን አምባሳደር ዲና። በኬንያ የሚኖሩ ኢትዮጵያውያንን ሁኔታ ደግሞ ሄኖክ በዚህ ዘገባ ይዳስሰዋል። ዳዳቤ ስደተኞች መጠለያ ጣቢያ በአሁኑ ወቅት ወደ 300 ሺህ የሚጠጉ ስደተኞችን ሲያስጠልል፣ ከነዚህ መካከል 120 የሚሆኑት ኢትዮጵያውያን መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር መዝግቧል። በዳዳብ በሚገኙ በርካታ ጣቢያዎች ስደተኞች በሸራና በፕላስቲክ ድንኳኖች ከመኖር አንስቶ የንግድ ተቋማትን መስርተው የሚኖሩ በርካታዎችም ያሉበት ነው። በደጋ ሀሌ የስደተኞች ጣቢያ የኢትዮጵያ ምግብ ቤትም አለ። በ1990ዎቹ በተለይ ወደ ዳዳብ ከሶማሊያ የተሰደዱ በርካታዎች ዛሬ የአውቶቡሶች፣ ሱቆችና ሆቴሎች ባለቤት ለመሆንም በቅተዋል። በዚህ ጣቢያ ከሚኖሩት ኢትዮጵያውያን መካከል ለአሜሪካ ድምፅ የሶማለኛ ዝግጅት ክፍል ሲናገሩ ወደ ካኩማ የስደተኞች ጣቢያ እንደሚዛወሩ ቢነገራቸውም ኑሯቸውን ተረጋግተው ለመምራት የሚያስችል ሁኔታ እንዳልተፈጠረላቸው ገልጸዋል። በመጀመሪያ ለሁላችሁንም ሰላም እላችኋለሁ። እኔ የመጣሁት ከኦሮሚያ ክልል ከኢትዮጵያ ነው። አለማየሁ እባላለሁ። እዚህ ሪፍዩጂ ከ2006 ጀምሮ እዚህ ነው ያለሁት። የኬንያ መንግስት በአሁኑ ሰዓት የደደበን ሪፊውጅ ካምፕ ለመዝጋት እቅድ እያዘጋጀ ስለሆነ ብዙ ስደተኞች ግራ ተጋብተን ነው ያለ ነው። ምክንያቱም እንዴት ሄዳላችሁ፣ እንዴት ትቀመጣላችሁ ይለናል። ለመቀመጥም ሴት እንደሆንን መቀመጥ አልቻልንም። ለመሄድም ተዘጋጅተን ለመሄድ አልቻልንም። እና በጣም በችግር ላይ ነው ያለነው በአሁን ሰዓት ምክንያቱም፣ አንድ ውሳኔ አላገኘንም። አሁን የኬንያ መንግስት እስከ ስድስት ወር ጊዜ ሰጥቷል። ከስድስት ወር በፊት ማይኖሪቲን ወደ ካኩማ አነሳል ይላል። ያም የእኛ ፍላጎት አይደለም። እኛ የመጣ ነው እዛ እርሻ ለማረስ ወይም ደግሞ ኬንያ አገር ውስጥ ለመቀመጥ አይደለም የመጣ ነው፣ የመጣ ነው ራሳችንን ለማዳን የፖለቲካ ስደተኞች ስለሆን የፖለቲካ ስደተኞች ለዓለም ኮሚኒቲ የምንናገረው በደደብ ሪፊጅ ካምፕ ያለንን ስደተኞች ችግራችንን ተመልክታችሁ የኦሮሞን ህዝብ በአገሪቱ ውስጥ ወያኔ መንግስት በእኛ ላይ በሚያደርሰው ጭቆና ወገኖቻችን በአሁን ሰዓት በማለቅ ላይ፣ ሽማግሌዎቻችን በመገደል ላይ፣ ሌሎች በእስር ቤት በመጋዝ ላይ ናቸው። ይሄ ሁሉ ችግር በኢትዮጵያ መንግስት የሚደርስብን ችግር፣ በኦሮሞ ሕዝብ እና በአማራ ሕዝብ ላይ የሚደርሰው ችግር ታይቶ የአለም ኮሚኒቲ ማለም የዓለም ህብረተሰብ ለእኛ መጮህ አለበት። እኛ ከዚህ ችግር ማውጣት አለበት። ስንት ቤተሰቦቻችን እየሞቱ ናቸው፣ በውሳት ስንቱ እየታሰሩ ናቸው። እና በጣም ችግር ላይ ነው ያለው የኦሮሞ ህዝብ በውሳት በኢትዮጵያ እና ምለው በአሁን ሰዓት የኬንያ መንግስት እስካሁን ድረስ ስላስቀመጠን ለኬንያ መንግስት እናመሰግናለን። ለወደፊቱም የረጅም ጊዜ እቅድ የኬንያ መንግስት እንዲፈቅዱንና በዚህ በካምፕ ውስጥ ሴት እንደሆነ የመጨረሻው ውሳኔ እስከምናገኝ ድረስ እዚህ እንዲፈቅድልን እንጠይቃለን። አመሰግናለን። በኢፎ የስደተኞች መጠለያ ጣቢያ ኦሮሞ ጎዳና የሚባል በስደተኞቹ በራሳቸው ስም የወጣለት የፕላስቲክ ድንኳኖች በዳልቻ አሸዋማ አፈር ላይ የተተከሉበት መደዳ ሰፈር አለ። ከኦሮሚያ ክልል የተሰደዱ በርካታዎች በዚህ አካባቢ በኅብረት ይኖራሉ። በዳዳብ የኦሮሞ ማኅበረሰብ ወኪል ነኝ ያሉ ለአሜሪካ ድምፅ ስለ ሁኔታቸው እንዲህ ብለዋል። ኦሮሞ ኮሚኒቲ ቼርማን ዳዳብ ረቲ ደዳብ አሁን በዳዳብ ውስጥ ያለው ችግር የሶማሌ ስደተኞችን ወደ አገራችሁ ተመለሱ እያሏቸው ነው የሌሎች ዜጎችን እንደ ኢትዮጵያ እንደ ሱዳን ብሩንዲ ኮንጎ እና ሌሎችን ደግሞ ወደ ካኩማ ካምፕ እናዛውራችኋለን እያሉን ነው ይሄ ካምፕ ከተመሰረተ 25 ዓመታት አልፎታል ከሦስት ሺህ ስደተኞች በላይ ናቸው የሚኖሩበት ብዙ ሰዎች ለብዙ ዓመታት ስለኖሩበት እንደ መኖሪያ ቤታቸው ነው የሚቆጥሩት። ልጆች እየተማሩበት ነው። የተለያዩ ህዝቦች በተለይ ከኢትዮጵያ የመጡት ሰዎች የተለያዩ ችግሮች እየገጠሟቸው ነበር። ባሳለፍነው ሳምንት የኬንያ መንግሥት ግዙፉን የዳዳብ የስደተኞች ካምፕ ለመዝጋት ያደረገውን ውሳኔ በይደር እንደያዘው ማስታወቁ ይታወሳል። በካምፑ ከሚበዙት ሶማሊያውያን መካከል የኬንያ የአገር አስተዳደር ሚኒስትር ፈቃደኛ የሆኑትን የመመለሱ ሂደት ግን እንደሚቀጥል ጨምሮ አስታውቋል። የዛሬው የጋቢና ጉዟችን በዚሁ ሊጠናቀቅ ነው፣ ግን ነገ የምስጋና በዓልን አብረናችሁ እናከብራለን። እኔን እንኳ

ስናስተናግዳቸው ያመሸ ነው። እኔ መስታወት አራጋውና ኖክ ሰማ እግዚርነን ዝግጅታችንን በቴክኒክ ያቀነባበረው ሞክ ቢል ያበሮ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።